ትራንስፎርም ሞዴል ድሪል። ለማ አዲስ መጽሐፍ መጽሐፍ ይወዳል። ለማ አዲስ መጽሐፍ ይጽፋል። ለማ አዲስ መጽሐፍ አይጽፍም። ለእናቷ መኪና መላክ ትፈልጋለች። ለእናቷ መኪና ትልካለች። ለእናቷ መኪና አትልክም። ዋሽንግተን ከአንድ ወር በኋላ መሞቅ ይጀምራል። ዋሽንግተን ከአንድ ወር በኋላ ይሞቃል። ዋሽንግተን ከአንድ ወር በኋላ አይሞቅም። ከአንድ ሳምንት በኋላ ወደ አገራችን መሄድ እንፈልጋለን። ከአንድ ሳምንት በኋላ ወደ አገራችን እንሄዳለን። ከአንድ ሳምንት በኋላ ወደ አገራችን አንሄድም። ወደ ቤቷ ስትሄድ መሮጥ ትወዳለች። ወደ ቤቷ ስትሄድ ትሮጣለች። ወደ ቤቷ ስትሄድ አትሮጥም። ወደ ተማሪ ቤት ሲሄድ ምሳውን መያዝ ፈለገ። ወደ ተማሪ ቤት ሲሄድ ምሳውን ይይዛል። ወደ ተማሪ ቤት ሲሄድ ምሳውን አይይዝም። አዲስ ከተማ መዋል ትፈልጋላችሁ። አዲስ ከተማ ትውላላችሁ። አዲስ ከተማ አትውሉም። አስተማሪዎቻችን ተማሪዎች መሆን ይፈልጋሉ። አስተማሪዎቻችን ተማሪዎች ይሆናሉ። አስተማሪዎቻችን ተማሪዎች አይሆኑም። አዲስ አበባ ውስጥ መኖር እፈልጋለሁ። አዲስ አበባ ውስጥ እኖራለሁ። አዲስ አበባ ውስጥ አልኖርም። እክፍል ውስጥ ለምን መቆም ይፈልጋሉ? እክፍል ውስጥ ለምን ይቆማሉ? እክፍል ውስጥ ለምን አይቆሙም? ዋሽንግተንን መዞር ትችላላችሁ? ዋሽንግተንን ትዞራላችሁ። ዋሽንግተንን አትዞሩም። ጥያቄዎች። እዚህ ክፍል ውስጥ ብርድ ይሰማሃል? አዎ ይሰማኛል። የለም አይሰማኝም። የፈለግሽው መኪና ተሰጠሽ? አዎ ተሰጠኝ። የለም፣ አልተሰጠኝም። የዛሬ ቀን ይሞቃችኋል? አዎ፣ በጣም ይሞቀናል። የለም፣ አይሞቀንም። አዲስ አበባ ውስጥ ይበርዳችኋል? አዎ፣ ይበርደናል። የለም፣ አይበርደንም። ስያራ ስታጨስ ራስሽ ያምሃል? አዎ ያመኛል። የለም አያመኝም። ለማ የነገረህ ይገባሃል? አዎ ይገባኛል። የለም አይገባኝም። ያነበበው መጽሐፍ ይገባቸዋል? አዎ ይገባቸዋል። የለም፣ አይገባቸውም። ቡና ስጠጣራ እስክን ይሻልሃል? አዎ፣ ይሻለኛል። የለም፣ አይሻለኝም። በሰዓት ስንት ብር ይከፈልሃል? ሁለት ብር ይከፈለኛል። ደብዳቤ መቼ ይደርስሃል? ከአንድ ቀን በኋላ ይደርሰኛል። ይህ መኪና ለማን ይገባል? ለጥሩ ነሽ ይገባታል። ወደ አገራችን መሄድ ይገባናል? አዎ መሄድ ይገባችኋል። የለም፣ መሄድ አይገባችሁም። አዲሱ ቤት ለማን ይሰጠዋል? ለእኔ ይሰጠኛል። አባትና እናትን ካየህ ስንት ጊዜ ሆነህ? ሶስት ዓመት ሆነኝ። ይህ አጭር ጠረጴዛ ለማን ይገባዋል? ለሱ ይገባዋል። የእኛ ጠቅላይ ግዛት ጥሩ ይመስልሃል? ወደፊት በጣም ጥሩ የሚሆን ይመስለኛል። ወደ አዲስ አበባ እንደምትሄጅ መቼ ይነገርሻል? ከሁለት ቀኖች በኋላ ይነገረኛል። ወደ ሩሲያ ብትሄድ ይበርድህ ይመስልሃል? አዎ ይበርደኛል። ከትናንቱ ዛሬ ይበርዳል? አዎ ይበርዳል። የለም አይበርድም። ራስክን ትንሽ ተሻለህ? አዎ ትንሽ ተሻለኝ። የለም አልተሻለኝም። ከኒውዮርክ ና ከዋሽንግተን የቱ ከተማ ደስ ይላቸዋል ዋሽንግተን በጣም ደስ ይላቸዋል አማርኛ ቋንቋ ይገባሻል አዎ ትንሽ ይገባኛል የለም አይገባኝም በመኪና ውስጥ ሙቀት ወይስ ብርድ ይሰማሃል ብርድ ይሰማኛል። አስር ሰዓት ብትሰሩ ስንት ብር ይሰጣችኋል? ሀያ ብር ይሰጠናል። የሚናገረው ቋንቋ ይገባሃል? የለም፣ አይገባኝም። ሐኪም ቤት ብትል ይሻልሃል? አዎ፣ ይሻለኛል። አቶ ዮሐንስና ወይዘሮ ጥሩነች ሲነጋገሩ ይሰማሃል? አዎ፣ ይሰማኛል። የለም፣ አይሰማኝም። ለማ የመጣ ይመስልሃል? አዎ፣ የመጣ ይመስለኛል። የለም፣ የመጣ አይመስለኝም።